The Voice of America. የድምፃዊ ሀጫሎ ሁንዴሳን ግድያ ተከትሎ በደረሰ ጥቃት በሀረማያ ከተማ ባቴ ቀበሌ ቤት ንብረት ለወደመባቸው ግለሰቦች የሀረማያ ዩኒቨርሲቲ ለቤት መስሪያ የሚውል የግንባታ ቁሳቁስ ድጋፍ አበረከተላቸው። ድጋፉ ከዚህ በፊት የነበረው የሰብአዊ እርዳታ ቀጣይ ክፍል ነው ተብሏል። ተጎጂዎቹ በበኩላቸው ከደረሰብን ጉዳት አንጻር እስካሁን የተደረገልን ድጋፍ በቂ አይደለም ይላሉ። የቀበሌው አስተዳደር የተቻለውን እያደረገ መሆኑንም ገልጿል። የዩኒቨርሲቲው የቀድሞ ተማሪዎችም ድጋፍ ማድረጋቸው ተገልጿል። አዲስ ቸኮል ተጨማሪ አለው። በአረሚያ ወረዳ ባቴ ቀበሌ ከሁለት ወር በፊት የአርቲስት ታጫሉን ግድያ ተከትሎ የፈረሱ ቤቶችን መልሶ ለመገንባት የሚያግዙ የግንባታ ግብአቶችን ለቀበሌው አስተዳደር ና ለተጎጆች ማድረሱን የአረሚያ ዩኒቨርሲቲ አስታወቀ። ዶክተር አድማሱ ቦጋለ የዩኒቨርሲቲው የማህበረሰብ አገልግሎት ና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይ ለቪኦኤ እንደገለጹት ዩኒቨርሲቲው ነዋሪዎቹ ጉዳት ከደረሰባቸው ጊዜ ጀምሮ ልዩ ልዩ ድጋፎችን ሲያበረክት የቆየ ሲሆን፣ በአሁኑ ሰዓት ደግሞ የግለሰቦችን ቤት መልሶ ለመገንባት የሚያስፈልጉ ግብአቶችን አቅርቧል ብለዋል። ቤት የተቃጠለባቸው እነማን ናቸው? ምን ያህል ነው፣ ሊደገፉ የሚችሉትን የሚለውን ለማወቅ የኢንጂነሮች ቡድን አቋቋምንና ያ ኮሚቴ ጥናት አደረገ እና በከተማ ውስጥ እያንዳንዷ የተቃጠለችበትን ቤት ምን ያህል ቆርቆሮ፣ ምን ያህል ካሬ፣ ምን ሲሚንቶ ያስፈልገዋል፣ ምን ያህል የቆርቆሮ ክዳን ያስፈልገዋል፣ የሚስማሩ በሚ የሚለውን በሙሉ እያንዳንዷን በዝርዝር አጠናና ከእነዚያ ውስጥ ሀያ አራቱ ቤቶች ሙሉ በሙሉ እንደሚያስፈልጋቸው ምን ያህል ቆርቆሮ እንደተቃጠለ እንደሚያስፈልጋቸው ሲሚንቶ ምን ያህል ኪስ ስንት ኪሎ ግራም ሚስማር እንደሚያስፈልጋቸው ጥናት ተደርጎ በዛ መሰረት በተደረገው ጥናት ላይ በመመርኮዝ በድምሩ ወደ አንድ ሺ አንድ መቶ ሀያ አራት የቤት ክዳን ቆርቆሮዎች፣ ሁለት መቶ ሰላሳ ስምንት ኪሎ ግራም ሚስማር እና ስልሳ ስድስት ኪስ ሲሚንቶ ነበረ የሚያስፈልገው ይሄንን አድርተናል አርቲስት አጫሉ ግድያ ማግስት በዩኒቨርሲቲው አቅራቢያ የሚገኙ የባቴ ቀበሌ ነዋሪዎች ላይ ጥቃት ሲፈጸም ዩኒቨርሲቲው ምግብና ፍራሽ የመሳሰሉ ድጋፎችን ሲያበረክት መቆየቱ ያስታወሱት ዶክተር አድማሱ በአጠቃላይ ለተጎጆች ከሁለት ሚሊዮን ብር በላይ ወጪ አድርገናል ብለዋል የባቴ ቀበሌ ተጎጆች ያቋቋሙት ኮሚቴ አስተባባሪ እንደሆነ የሚናገረው አቶ ወንድሰን በድሉ በሰኔው ጥቃት በባቴ ቀበሌ በአንድ በኩል ቤት ንብረታቸው ሙሉ በሙሉ ያጡ በሌላ በኩል የቤት ንብረታቸው ብቻ የወደመባቸው እና የንግድ ስራቸው የወደመባቸው በአጠቃላይ 96 ተጎጆች እንደሚሆኑ ገልጾ ከነ በእነኝህ መካከል ቤታቸው ሙሉ በሙሉ የወደመባቸው ተመርጠው ቤታቸው ሊገነባላቸው እንቅስቃሴ ላይ ነው ብለዋል። ከዚህ በፊትም በዩኒቨርስቲ የተማሩ የቀድሞ ተማሪዎች ለባቴ ቀበሌ ነዋሪዎች ለአዲስ ዓመት ድጋፍ አድርገው ነበር ብለዋል። የዩኒቨርሲቲ ተማሪ የነበሩ በተለያየ ዓመተ ምሕረት ተመርቀው የሄዱ ቤተክርስቲያን አገልጋይ የነበሩ ልጆች ናቸው። የሆኑ ለዘመን መለወጫ በዓል የሚሆን የንግባዋጠው አሰባስበው በአካውንታቸው ቤታቸው የተቃጠለባቸው ሰዎች አሳሽኖት ንብረት የወደመባቸው ደግሞ አምስት ሺ ሰባት መቶ ምናምን ብር አካባቢ ድረስ ብር ረድተዋል። የቀበሌው አስተዳደርም 15 ገዳማ ቤቶችን ግንባታ እንደጀመረ አቶ ወንዶሰን ይናገራሉ። ከክልሉ መንግስት ግን ማንም አልጠየቀንም ይላሉ። በነዋሪዎች በወረዳው አስተዳደር እና በቀድሞ ዩኒቨርሲቲ ተማሪዎች የተደረገላቸው ድጋፍ ጥሩ ቢሆንም ከጉዳታቸው ግዝፈት አንጻር ግን በቂ አይደለም ይላሉ አቶ ወንደሰን። ለዚህም ራሳቸውን በአስረጅነት ያቀርባሉ። ጥቃት ከተፈጸመባቸው በኋላ ለሶስት ወር ገደማ እየኖሩበት ያለው ቤት በር የሌለው ነው ይላሉ። በሐረማያ ከተማ የባተ ቀበሌ አስተዳደር ሊቀመንበር አቶ ሬድዋን ድራሺድ ቀበሌያቸው ተጎጂዎችን መልሶ ለማቋቋምና አጥፊዎችን ለህግ ለማቅረብ የሚችለውን ሁሉ እያደረገ ነው ይላሉ። ለምሳሌ ቤት ፈረሰ ወይም ቤት ተቃጠለ ብለን እንደዚህ ያዝናቸው አስራ ሰባቱ ተሰርቷል ስምንት አሉ። ስለዚህ ሀያ አምስት ነው ማለት ነው። ሙሉ በሙሉ ፈርሰው ከአዲስ የሚገነቡ ማለት ነው። አሁን ከአዲስ የሚገነቡ ያው ያልኩ ስምንቶቹ አሁን ጎርቆሮም አድነናል። የአርማ ዩኒቨርሲቲ በቅርብ ያመጣልን ቃዎች መሀል ማለት ነው። እኛም ከተጎጂዎች ውስጥ የተዋቀሩ ኮሚቴዎች አሉ። እንደ ከነሱ ጋር ሆነን ማስገብተን አስገብተን አሁን ጥቂት እንጨቶች ምናምን ይቀራሉ። እሱን ደግሞ አረሚያ ከተማ እሱ እንደሚያቀርብልንና ነገ እሱም ይገባል። ከዛም በገባው በቁጥራቸው በጠየቁት መሰረት ቤታቸው ይሄዳል። የአናጺውንም ጉልበት ሰራተኞችንም የከተማው መስተዳድር ክፍያቸውን እየከፈላቸው እዛ ተጎጂ ማህበረሰብ ምንም አይነት ክፍያ አይቀብልም። የተጎጆዎችን ቤት መልሶ ከመገንባት ባሻገር በጥፋት ተግባር ተሳትፈዋል የተባሉትን በቁጥጥር ስር በመዋል ረገድ ለፍርድ እያቀረቡ መሆኑ ይናገራሉ። የድርጊቱ ፈጻሚ ናቸው ተብለው ከተጠረጠሩት መካከል ለጊዜው ከተሰወሩ ሶስት ግለሰቦች በስተቀር ሌሎቹ በሕግ ቁጥጥር ስር ናቸው ብለዋል። በወረዳው ሰዎች በሃይማኖትና በብሄር ሳይለያዩ በፍቅር ለዘመናት ኖረውበታል የሚሉት አቶ ሬድዋን ይህን ሴት ወደነበረበት በመመለስ ሂደት የአካባቢው ነዋሪዎችን ተጎጆዎችን በመደገፍ ረገድ አራያነት ያለው ተግባር ፈጽሟል።